የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የሁሉ ነገር መደምደሚያ የሆነው ኢየሱስ ክርስቶስ መድኃኔ ዓለም ይክበር ይመስገን። በመውጣታችንና በመግባታችን ተጠንቅቆልን እንደገና ደግሞ ወደ ታላቁ ምሕረቱ አምጥቶን በዚህ ሰዓት ከቃሉ ማዕድ እንድንካፈል ፈቃዱ ሆኗል። እግዚአብሔር ለዘላለም እየተመሰገነ ይሁን። እንደምን አመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ። በዛሬው ምሽት ክፍለ ጊዜ ጥናታችን የኦሪት ዘጸአት ምዕራፍ ዐሥራ ስምንትን ትምህርት አብረን እንመለከታለን ማለት ነው። እንግዲህ እንደ ወትሮ ሁሉ ደግሞ ዝማሬ አለን። እንጋብዛችኋለን። I'm gonna go I'm እግዚአብሔር ይክበር ይመስገን። ወንድማችን ተከስተ በዚህ ዝማሬ ስላገለገለን ቀሪውን የአገልግሎቱን ዘመን እግዚአብሔር አብዝቶ ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። በኀይልና በድንቅ ሁኔታ በዘመናት ሁሉ ውስጥ ያለፍክ፣ በዘመናት ሁሉ ውስጥ ደግሞ ባሪያዎችን፣ ልጆችን፣ ሕዝብን እየመራህ ለዚህም ጊዜ ያደረስክ ወደ ፊትም የምትኖር እግዚአብሔር አባታችንና አምላካችን እናመሰግንሃለን በዚህች ምሽት ድንቅ በሆነ ሁኔታ በመካከላችን የተገልጠ ደግሞ ቃልህን እግዚአብሔር ሆይ አስተምረን፣ በድላችንንም ይቅር ይበልን በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም ስትል አሜን። ባለፈው ክፍለ ጊዜ ጥናታችን እስራኤላውያን ራፊዲም በሚባል ስፍራ በሰፈሩበት ጊዜ የሚጠጡትን ውሃ ስላላገኙ እንዳጉረመረሙ እግዚአብሔር ሙሴን ወደ ኮሬብ ልኮ በበትሩ ውሃን ካለት እንዲያፈልቅ እንዴት እንዳደረገው፣ እንዲሁም አሮንና ሆር የሙሴን እጆች ደግፈው ይዘው እስራኤል አማሌቅን ስለማሸነፉና በመጨረሻም ሙሴ ለያዩዌን ሲ መሠዊያን ስለ መሥራቱ አንድ በአንድ ዘርዝረን ስንመለከት ነበር። ዛሬም የኦሪት ዘጸአት ምዕራፍ ዐሥራ ስምንትን ትምህርት አብረን እንመለከታለንና እንደ ወትሮ ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ዐሥራ ስምንትን ተመልከቱ። ምዕራፍ ውስጥ የምንመለከታቸው ነጥቦች አንደኛ የሙሴ አማት ዮቶር የሙሴን ሚስትና ሁለቱን ልጆቹን ወደ ሙሴ ማምጣቱን፣ ሙሴም ለዮቶር ልዩ የሆነ አቀባበል ማድረጉን፣ በሦስተኛ ደረጃ ደግሞ ሙሴ በተለያየ ደረጃ ያሉትን ፈራጆች እንዲሾም በዮቶር የቀረበውን ሐሳብ በሙሴ ተቀባይነት ማግኘቱንና ከዚያም በአራተኛ ደረጃ ደግሞ ዮቶር ወደ አገሩ መመለሱን አንድ በአንድ እንመለከታለን። በእያንዳንዱ ክፍል ውስጥ ወገኖቼ ለሕይወታችን የሚጠቅሙ ትምህርቶች ስላሉ እስቲ ምዕራፉን በጥሞና እንከታተለው። በዚህ ምዕራፍ የእስራኤል ልጆች ከግብፅ ጀምሮ እስከ ሲና ተራራ ከተለማመዷቸው ልምምዶች የመጨረሻውን እንመለከታለን። በጣም የሚያስገርማችሁ ነገር ቢኖር እግዚአብሔር እስካሁን ድረስ ሙሴን ይመራ የነበረው በቀጥታ በመገለጥ ነበረ። አሁን ግን አንድ አዲስ ልምምድ ሲከሰት እናያለን። ሙሴ ከእግዚአብሔር መገለጥ ይልቅ በዓለማዊ ጥበብ ሲደገፍ ይታያል። ሙሴ የአማቹን የዮቶርን ምክር በመስማቱ ጥፋቱ ምንድን ነው የሚል ጥያቄ ከተነሳ መልሱን ወደ ኋላ እንመለከታለን። የሚዲያን ካህን የሆነው ዮቶር ሙሴን ይጎበኛል። የሙሴ ሚስትና ልጆቹንም ወደ ሙሴ ያመጣቸዋል። ከሙሴ ጋር የነበራቸው ቆይታም በጣም ጥሩ ነበር፣ ምክንያቱም ቤተሰብ አንድ የሆነበት ጊዜ ነበርና። እስቲ ከቁጥር አንድ እስከ አራት ያለውን ቀደም ብለን እንመልከት የሚዲያምም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ። በዚያን ጊዜ የሙሴ አማት ዮቶር መልሷት የነበረውን የሙሴን ሚስት ሲፓራን ሁለቱንም ልጆቿን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ አገር ስደተኛ ነበርኩ ብሎአልና። የሁለተኛውም ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖንም ሴፍ አዳነኝ ብሎአልና ይላል አድማጮቼ። ሙሴ አሁን ከታላቅ የእስራኤላውያን ሰራዊት ጋር ወደ ሚዲያም አገር ደርሷል። በዚያም ስፍራ የሙሴ አማት ዮቶር የሙሴን ሚስትና ሁለቱን ልጆች ወደ ሙሴ ያመጣቸዋል። በእርግጥ ሙሴ የእስራኤልን ልጆች ነፃ ለማውጣት በሚወጣበት ወቅት ሚስቱንና ልጆቹን ወደ አባቷ ቤት ሳይሰዳቸው አይቀርም። ይህም የሆነው የሙሴ ሚስት ሲፓራ ልጃቸውን በምትገርዝበት ወቅት ሙሴን የደም ሙሽራ ካለችው በኋላ ሊሆን ይችላል። የእስራኤል ልጆች ግብፅን ለቀው በሚወጡበት ወቅት የሙሴ ሚስት እዚያ አገር ማለትም ግብፅ ለመሆኗ ምንም ማስረጃ የለንም። አሁን ግን ዮቶር የሙሴን ሚስትና የሙሴን ሁለቱን ልጆች ወደ ሙሴ ያመጣቸዋል። ይህ የቤተሰብ አንድነት ጊዜ ነው። ከቁጥር አምስት እስከ ሰባት ያለውን ደግሞ እስቲ ፈጠን ብለን እንመልከተው። የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ ጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እኔ አማትህ ዮቶር ሚስትህም ከእርሷ ጋር ሁለቱ ልጆቿ መተንልሃል አለው። ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም እርስ በርሳቸውም ደህንነታቸውን ተጠያየቁ፣ ወደ ድንኳንም ገቡ ይላል። እዚህ ላይ ወገኖቼ በሙሴና በአማቱ በዮቶር መካከል ያለውን የሚያስደንቅ ግንኙነት መጥቀሱ በጣም አስፈላጊ ነው። ሁለታቸውም የጠበቀ ቅርበት ያላቸው ይመስላሉ። ሙሴም እስራኤላውያንን ከግብፅ ምድር በሚመራበት ጊዜ እግዚአብሔር ያደረገለትን ሁሉ ለዮቶር ይመሰክራል። ይህንና ሌላንም ከሙሴ ጋር የተገናኘውን ወሬ ሊሰማ ዮቶር ትልቅ ፍላጎት አድሮበታል። ነገር ግን በዚህ ክፍል ውስጥ የሚያስገርመው ነገር ቢኖር ሙሴ ይህንን ቤተሰቡን ለመቀበል ሲወጣ አማቱን ሳመው ይላል። ሚስቱን ግን ስሞ ስለ መቀበሉ ምንም የተገለጸ ነገር የለም። ሚስቱና ልጆቹ ወደ እርሱ ስለ መጡ ሙሴ ደስተኛ መሆን አለመሆኑን በክፍሉ ውስጥ አናነብም፣ ተጠቅሶም አናገኘውም። እንግዲያውስ ሙሴ በርግጥም በቤተሰቡ ወደ እርሱ መምጣት ያልተደሰተ ከሆነ ከቤተሰቡ ጋር ሊኖረው የሚገባው አይነት ግንኙነት የለውም ማለት ይቻላል። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ፣ በመንገድም ያገኛቸውን ድካም ሁሉ፣ እግዚአብሔርም እንዳዳናቸው ዘርዝሮ ለአማቱ ነገረው። ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳነው ደስ አለው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባርክ። ትዕቢት ባደረጉባቸው ነገር እግዚአብሔር ካማልክትሉ እንዲበልጥ አሁን አወቅሁ አለ። የሙሴ አማት ዮቶርም የሚቃጠል መሥዋዕትንና ሌላ መሥዋዕትን ለእግዚአብሔር ወሰደ። በእግዚአብሔር ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን የእስራኤል ሽማግሌዎችም ሁሉ መጡ ይላል። ከቁጥር ስምንት እስከ ዐሥራ ሁለት ያለውን ይመለከቷል። ሙሴ የእስራኤልን ልጆች ከግብፅ ባርነት ቀንበር ነጻ አወጣለሁ ብሎ በሚናገርበት ወቅት ምናልባትም አማቱ ዮቶር ሙሴ ይህንን ማድረግ እንደሚችል ተጠራጥሮ ነበር። ዮቶር በመጀመሪያ ለጎረቤቶቹ በልጄ በሙሴ ላይ ምን እንደመጣ አላውቅም፣ በጣም ትልቅ ሐሳብ አለው የእስራኤልን ልጆች ከግብፅ ባርነት እንዳወጣ እግዚአብሔር ጠርቶኛል ብሎ ያስባል። እርሱ የሚያምነው እግዚአብሔር ይህንን ማድረግ እንደሚችል ማመን ይቸግረኛል ብሎ እንደ ተናገረ እኔ እርግጠኛ ነኝ። ነገር ግን እግዚአብሔር ሊያደርግ ያሰቦን አድርጓል። ይህም የእግዚአብሔር አድራጎት ዮቶር እግዚአብሔርን እንዲያውቅ አድርጎታል። ለዚህም ነበር ለእግዚአብሔር የሚቃጠል መሥዋዕት ያቀረበው። ወገኖቼ እዚህ ላይ ማየት ያለብን ነገር ቢኖር እግዚአብሔር እርሱ ለሥራው በጠራቸው በደካሞች ሰዎች በኩል ሌሎችን የሚያስደንቅ ሥራ መሥራቱን ነው። ፈራጆችን እንዲሾም ዮቶር ለሙሴ ያቀረበውን ሐሳብ ተቀባይነት ስለማግኘቱ ደግሞ ቀጠላ አድርገን እንመለከታለን። ከቁጥር 13 እስከ 18 ያለውን እስቲ ቀደም ብለን እናንብበው። እንዲህም ሆነ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡን በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። የሙሴ ማማት በሕዝቡ ያደረገውን ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድን ነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያህ ቆመው ሳሉ አንተ ብቻህን ስለ ምን ተቀምጠሃ አለ አለው። ሙሴ ማማቱን ሕዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣሉ። ነገርም ቢኖራቸው ወደ እኔ ይመጣሉ። በዚህና በዚያ ሰውን መካከል እፈርዳለሁ የእግዚአብሔርንም ሥርዓትና ሕግ አስታውቃቸዋለሁ፣ አለው። የሙሴም አማት አለው አንተ የምታደርገው ይህ ነገር መልካም አይደለም። ይህ ነገር ይከብድሃልና፣ አንተ ከአንተም ጋር ያለው ሕዝብ ትደክማላችሁ። አንተ ብቻ ልታደርገው አትችልም አለው ይላል። አድማጮቼ የሙሴ አማት ሙሴን በርግጥ ይወደዋል። ለእርሱም ትልቅ አክብሮት አለው። ስለ ሙሴም በጣም ተቈርቋሪ ይመስላል። ዮቶር የሙሴን ቤተሰብ ወደ ሙሴ አምጥቶ ከሙሴ ጋር ጥቂት ቀናት በቆየበት ጊዜ ሙሴ በሕዝቡ ላይ የመፍረድ ጫና እንደ በዛበት ይመለከታል። ስለዚህ ከሙሴ ላይ ይህ ሸክም የሚቀልበትን ሐሳብ ለሙሴ ያቀርባል። እንዲህም ይለዋል፣ አሁንም እመክረሃለሁና ቃሌን ስማ፣ እግዚአብሔርም ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ። ሥርዓቱንም ሕጉንም አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ፣ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከእነርሱም የሺ አለቆችን፣ የመቶ አለቆችን፣ የአምሳ አለቆችን፣ የአሥር አለቆችንም ሹምላቸው። በሕዝቡ ላይ ሁልጊዜ ይፍረዱ። አውራውንም ነገር ሁሉ ወደ አንተ ያምጡት። ታናሹንም ነገር ሁሉ እነርሱ ይፍረዱ። እነርሱም ካንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልሃል። ይህንንም ብታደርግ እግዚአብሔር እንዲሁ ቢያዝ መቆም ይቻልሃል። ደግሞም ይህ ሕዝብ በሰላም ወደ ስፍራው ይደርሳል። ሙሴም ያማቱን ቃል ሰማ፣ ያለውንም ሁሉ አደረገ። ሙሴም ከእስራኤል ሁሉ አዋቂዎችን እመረጠ፣ በሕዝቡም ላይ የሺህ አለቆች፣ የመቶም አለቆች፣ የአምሳም አለቆች የዐሥርም አለቆች አድርጎ ሾማቸው። በሕዝቡም ላይ ሁልጊዜ ፈረዱ። የከበደባቸውንም ነገር ወደ ሙሴ አመጡ። ታናሹንም ነገር ሁሉ ግን እነርሱ ፈረዱ። ሙሴ ማማቱን ሰደደው፣ እርሱም ወደ አገሩ ተመለሰ ይላል። ከቁጥር 19 እስከ 27 ያለውን ልብ ይሏል። ውድ ወገኖቼ፣ ከላይ ያነበብነው ክፍል የሚያመለክተን በዕለታዊ ነገሮች ለሕዝቡ ፍርድ በመስጠት ሙሴን እንዲረዱት ፈራጆችን እንዲሾም ዮቶር ለሙሴ ሐሳብን ማቅረቡን ነው። በዚህ ሐሳብ ምን ችግር አለበት? የቀና ሐሳብ አይደለምን? ብሎ አንድ ሰው ከእናንተ ሊጠይቅ ይችላል። በእርግጥም ወገኖቼ ላይላዩ ሲታይ ሐሳቡ መልካም ይመስላል። አንድ ነገር ግን መታሰብ አለበት። በዚህ ዓለም ላይ ሁለት ዐይነት ጥበቦች አሉ። አንዱ የእግዚአብሔር ጥበብ ሲሆን ሌላኛው ደግሞ የዚህ ዓለም ጥበብ ነው። የሕይወቱ ርቅድ የተመሠረተው በዚህ ዓለም ጥበብ ላይ እንደሆነ አስባለሁ። የዚህን ዓለም ጥበብና አሰራር የምትከተል ከሆነ ወገኔ ሆይ ወደ እግዚአብሔር ልትመለከት ከቶሆንም አትችልም። ዛሬ ቤተ ክርስቲያን በተለያዩ ችግሮች ውስጥ የምትገባበትና የምትዘፈቅበት አንዱ ምክንያት በዓለም ውስጥ መሳካትን ያገኙና በጥበባቸው የሚመሩ ሰዎች ወደ ቤተ ክርስቲያን ሲመጡ በተለያዩ ኮሚቴዎችና አመራር ስፍራ ይሰጣቸዋል። እነዚህም ሰዎች የቤተ ክርስቲያንን ሥራ በዓለማዊ ዘዴዎች መምራት ይፈልጋሉ። መንፈሳዊውን ጥበብ መረዳት የላቸውም። ውድ ወገኖቼ አንድ ነገር በዚህን ሰዓት ልነግራችሁ እፈልጋለሁ። የዓለም ዕቅድ በቤተ ክርስቲያን ውስጥ ከቶ አይሠራም። ዮቶር ለሙሴ ያቀረባቸው ሐሳቦች በጣም ጥሩ ናቸው። የሙሴን ጫና ከማቅለላቸውም በላይ ነገሮችን ያፋጥናሉ። ነገሮች በስርዓት እንዲሄዱና ጊዜንም ለመቆጠብ የሚረዱ ሐሳቦች ናቸው። ስለዚህ የዮቶር ሐሳብ በጣም የሚስብና ተቀባይነት ያለው ይመስላል። ዮቶር ስለ ሙሴ ሕይወትና ጤንነት በማሰብ ሙሴንም ከመውደዱ የተነሣ ያቀረበው ሐሳብና ዕቅድ ስለ ሆነ ቅንነት ያለበት እንደሆነ እንመለከታለን። ነገር ግን በጥንቃቄ ማሰብ በጥንቃቄ ማጤን ያለብን ነገር ቢኖር የዮቶር ሐሳብ የእግዚአብሔር ፈቃድ አለመሆኑን ነው። እግዚአብሔር ሐሳቡን መልካም እንደሆነ ቢመለከተውም ሙሴ እንዲከተለው ሲያዘው ግን አንመለከትም። ልብ በሉ ወገኖቼ፣ እግዚአብሔር የዮቶርን ሐሳብ መልካም እንደሆነ ቢመለከተውም ሙሴ እንዲከተለው ግን ሲያዘው ፈጽሞ በመጽሐፍ ቅዱስ ውስጥ አንመለከትም። ከላይ ያነበብነውን ክፍል በጥንቃቄ ስንመረምረው በዮቶር ምክር ውስጥ የክፋትና የተንኰል ባሕርይ ይታይበታል። ምክንያቱም በመጀመሪያ ደረጃ ስንመለከት እግዚአብሔር ለሙሴ በዚህ ጉዳይ ላይ ምንም አይነት ትእዛዝ ወይም መመሪያ አልሰጠውም። ይህን ልብ በሉ። እግዚአብሔር ለሙሴ ይህንን ጉዳይ በተመለከተ ምንም አይነት ትእዛዝ ወይም መመሪያ ለሙሴ ሲሰጠው አንመለከትም። የዮቶር ሐሳብ በእግዚአብሔር ጥበብ፣ ፍርድና ፍቅር ላይ ጥያቄ የሚፈጥር አይነት ነበረ። አስተዋላችሁ? የዮቶር ሐሳብ በእግዚአብሔር ጥበብ፣ በእግዚአብሔር ፍርድና በእግዚአብሔር ፍቅር ላይ ጥያቄ የሚፈጥር አይነት ነበረ። ዮቶር እግዚአብሔር ለሙሴ ማድረግ ያለበትን መልካሙን ሐሳብ እያደረገ አይደለም የሚል ይመስላል። እግዚአብሔር ሙሴን በእርግጥ ቢወደውና ቢጠነቀቅለት ይህንን ሐሳብ ከብዙ ጊዜ በፊት ከብዙ ዓመታት በፊት ማቅረብ ነበረበት። ወዳጆቼ እኔ በዮቶር ምክር ውስጥ ለአዳምና ሔዋን በኤደን ገነት የቀረበው ዐይነት የባብ ሹክሹክታ ድምፅ ለሙሴ እንደ ቀረበለት አያለሁ። አዎ እባብ ሔዋንን እንዲህ ሲል መከራት ኦ፣ ከዚያች ዛፍ ፍሬ ብትበሉ እኮ እንደ እግዚአብሔር ጥበበኞች እንደምትሆኑ ስለሚያውቅ ነው እግዚአብሔር ያልፈቀደላችሁ። ብሉት ስትል ለሔዋን ምክሯን ለገሰቻት። አየሽ ሔዋን፣ እግዚአብሔር ለእናንተ ማድረግ የሚገባውን መልካሙን ነገር አላደረገላችሁም አለቻቸው። ምክሯ በዚያም ሆነ በዚህ የባቢቱ ይህንን ይመስላል። የዮቶር ምክርም ይህንን ይመስላል። ይህ መልካም ዘዴ ቢሆን ኖሮ ልብ በሉ እዚህ ላይ የዮቶር ምክር መልካም ዘዴ ቢሆን ኖሮ እግዚአብሔር አስቀድሞውኑ ለሙሴ ባስታወቀው ነበረ። በቃ በሁለተኛ ደረጃ ማጤን ያለብን ነገር ቢኖር እግዚአብሔር በሙሴ በኩል በቀጥታ እየሠራ መቆየቱን ነበረ። ይሄ እውነት አይደለም እንዴ? አዎ እግዚአብሔር በሙሴ በኩል በቀጥታ እየሠራ ቆይቷል። ሙሴንም የእስራኤልን ሕዝብ ከግብፅ ባርነት እንዲያወጣ ለታላቅ አገልግሎት ያዘጋጀው ነበረ። በሙሴና በእግዚአብሔር መካከል ጣልቃ የሚገባ ልብ በሉ በሙሴና በእግዚአብሔር መካከል ጣልቃ የሚገባ ሦስተኛ ቡድን ከቶውኑ አያስፈልግም ነበረ። አዎ አደመጣችሁኝ? በሙሴና በእግዚአብሔር መካከል ጣልቃ የሚገባ ሦስተኛ ቡድን ከቶ አያስፈልግም። ለሙሴ በቀጥታ የሚመጣውን የእግዚአብሔርን ኃይል የሚበትን ወይም የሚጋራ ሌላ ቡድን ጣልቃ እንዲገባ እግዚአብሔር አልፈቀደም። በቃ እግዚአብሔርም ከሙሴ ጋር ፊት ለፊት ተገናኝቶ እንደ ተነጋገረ እናስታውሳለን። ወንድሞቼና እህቶቼ እንዲሁም አድማጮቼ ዛሬ ብዙ ሰዎች ከእግዚአብሔር ጋር በቀጥታ ሊገናኙ ጉዳያቸውንም በቀጥታ ወደ እርሱ ሊያቀርቡ አይፈልጉም። ከዚህ ይልቅ ግን እግዚአብሔርን በሌሎች ሰዎች በኩል ሊገናኙ ይፈልጋሉ። ሁል ጊዜ በሰው በኩል፣ በቤተ ክርስቲያን አገልጋዮች በኩል፣ በተለያዩ በዓላት በኩል የመሳሰሉት ወደ እግዚአብሔር መሄድ ይፈልጋሉ። ወደ እግዚአብሔር መቅረብ ይፈልጋሉ። እነዚህ አሁን ከላይ የተጠቀሱ ነገሮች ሁሉ አስፈላጊና የራሳቸው ቦታና ድርሻ ያላቸው ናቸው። ግን ወዳጄ ሆይ ከእግዚአብሔር ጋር በቀጥታ በኢየሱስ ክርስቶስ በኩል ልንገናኝ እንችላለን። እግዚአብሔር በእርሱና በሙሴ መካከል ብዙ ሕዝብ ጣልቃ እንዲገባ አልፈለገም። ልብ በሉ፣ እግዚአብሔር በእርሱና በሙሴ መካከል ብዙ ሕዝብ ጣልቃ እንዲገባ አልፈለገም። ሦስተኛ ማስታወስ ያለብን ነገር ደግሞ የዮቶር ምክር አንድ ትልቅና ሰፊ ድርጅታዊ አሰራር የመፍጠሩን ነው። ይህም አይነት አሰራር ቀስ በቀስ በኋለኛው ጊዜ ሰባ ሰዎችን ለሚያካትተው አይሁድ ሃይማኖታዊ ሸንጎ መሠረት መጣሉን ነው። ይህን ልብ በሉ። ይህም የዮቶር ምክር አንድ ሰፊ ድርጅታዊ አሰራር መፍጠሩንና ይህም አይነት አሰራር ደግሞ ቀስ በቀስ በኋለኛው ጊዜ ሰባ ሰዎችን ለሚያካትተው የአይሁድ ሃይማኖታዊ ሸንጎ መሠረት መጣሉን ነው። የዮቶር ድርጅታዊ አሰራር ከተመሠረተ ከአንድ ሺህ አምስት መቶ ዓመታት በኋላ የአይሁድ ሃይማኖት ሸንጎ ተሰብስቦ በኢየሱስ ክርስቶስ ላይ የሞት ፍርድ እንዲፈረድበት እንዳደረጉ እናስተውላለን እንመለከታለንም። ለሙሴ ይህ ድርጅት አላስፈለገውም። ልብ በሉ ለሙሴ ዮቶር የመሠረተው ድርጅት አላ አስፈለገውም ነበረ። አስፈልጎት ቢሆን ኖሮ ቀደም ብዬ እንደ ተናገርኩት እግዚአብሔር ከሙሴ ጋር በቀጥታ ይገናኝ ነበረና በዚያ ግንኙነታቸው ወቅት ይህንን ምክር ይሰጠው ነበረ። ለሙሴ ማ እግዚአብሔር አምላክ እግዚአብሔር ለዚህ ታላቅና ከባድ ሥራ ለሙሴ ኃይልን ሰጥቶታል። ልብ በሉ። እግዚአብሔር ለዚህ ታላቅና ከባድ ሥራ ለሙሴ ኃይልንና ማስተዋልን ሰጥቶታል። ኃይልንና ጥበብን ሰጥቶታል። እነዚህ በዮቶር ምክር የተሰየሙ ሰባ ሰዎች ከአንድ ሰው ይልቅ ለእግዚአብሔር ሥራ ብቆች ናቸው ብሎ ማሰብ ያስቸግራል። ከሁሉ ነገር በፊት መታወቅ ያለበት አንድን ሰው ለእግዚአብሔር ሥራ የሚያነሳሳውና ኃይልን የሚሰጠው የእግዚአብሔር መንፈስ መሆኑ ነው። ወገኖቼ እዚህ ላይ አንድ ነገር ልብ እንድትሉ እፈልጋለሁ። ቤተ ክርስቲያን መሳካትን እንድታገኝ በጣም ጥሩ የሆኑትን ዘዴዎች መጠቀም አለባት ብለው የሚያስቡ ብዙ አያሌ ሰዎችም አሉ። በአሁኑ ጊዜ ብዙ ሰባኪዎች ከዘመኑ ትውልድ ጋር ራሳቸውን ለማመሳሰል ሲሉ የማይገባውንና ስንፍና የሞላበትን ነገሮች ያደርጋሉ። ይህንና ያንን የምናደርገው የዘመኑን ትውልድ ለመድረስ ነው። ብለው የየራሳቸውን ዘዴዎች ይናገራሉ። በአሜሪካ አገር በደቡብ ካሊፎርኒያ ግዛት አንድ የሥነ መለኮት ትምህርት ቤት አለ። በዚህ ትምህርት ቤት ውስጥ ከሚሰጡት ትምህርቶች አንዱ የግንኙነት ዘዴዎች ወይም ኮሚኒኬሽን የሚባል ትምህርት ነው። ይህ ትምህርት ራሳችንን ከተለያዩ ሰዎች ጋር እንዴት እንደምናዋህድና እንዴትስ እንደምንገናኛቸው ያስተምራል። ይህንን ትምህርት ከተማሩ ሰዎች አብዛኞቹ ወደ ሰዎች ደርሰው ሕይወታቸውን በወንጌል ኃይል ለውጠዋል ሲባል ከቶ አልሰማውም። ይህንን ደግሞ ማድረግ አይችሉም። እግዚአብሔር ለሥራው በመጀመሪያ ደረጃ ዘዴን፣ ድርጅትን፣ ብዙ ቁጥርን፣ የተለያዩ መንገዶችን፣ ሃይማኖታዊ ሥርዓቶችን ወይም መልካም ሥራዎችን አይፈልግም። እነዚህ ከላይ የተጠቀሱ ነገሮች ጥቅም የላቸውም ማለት ሳይሆን የመጀመሪያ ስፍራ ልንሰጣቸው በእግዚአብሔርና በእኛ መካከል ጣልቃ መግባት የለባቸውም ለማለት ነው። በእግዚአብሔርና በአንተ ሕይወት መካከል ወገኔ ሆይ አንድ ነገር እንኳን ጣልቃ እንዳይገባ እግዚአብሔር የዓለምን ጥበብ ሊያስወግድ ይችላል። የእግዚአብሔር ጥበብና የዓለም ጥበብ ሁል ጊዜ ተቃራኒዎች ናቸው። አንደኛ ቆሮንቶስ ምዕራፍ ሦስት አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 18 እስከ 20 ያለውን ስንመለከት እንዲህ ይላል። ማንም ራሱን አያታል። ከእናንተ ማንም በዚህች ዓለም ጥበበኛ የሆነ ቢመስለው ጥበበኛ የሆነ ዘንድ ሞኝ ይሁን። የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና፣ እርሱ ጥበበኞችን በተንኰላቸው የሚይዝ ደግሞም፣ ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና ይላል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ ሁለት ቁጥር አራት እንዲህ ሲል ይነግረናል። ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም ይላል። የሰዎችን ጥበብና ብልጣብልጥነት በመጠቀም ሰዎችን ለክርስቶስ መማረክ አንችልም። የእግዚአብሔርን ሥራ ለመሥራት እንድንችል የምንመራበትን የእግዚአብሔርን ጥበብ መፈለግ መቻል አለብን ወገኖቼ ዛሬ የተለያዩ አዳዲስ ዘዴዎችን ሳይሆን የእግዚአብሔር ኃይል ያስፈልገናል። ወዳጄ ሆይ በዓለም ጥበብ እትደገፋለ ወይንስ እግዚአብሔር የምትመራበትን ከላይ የሆነ ጥበብ እንዲሰጥ ወደ እርሱ ትመለከታለ? የእግዚአብሔርን ሥራ በብቃት እንድንወጣ እግዚአብሔር ጥበቡንና መንፈሱን አብዝቶ ይስጠል። And <laughs> the ብርሃን አድማጮቻችን፣ የዛሬው ትምህርታችን እዚህ ላይ ያበቃል። ስለነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ጻፉልን። ደግሞ አለው የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ዛሬ ፕሮግራሙን እንደ ወትሮ ሁሉ በቴክኒክ የመራልን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስከዚህ ሰዓት ድረስ ያመሸሁት እኔ አበበ ከበደ ወርቄ ነኝ። ደናደር